የአሜሪካ ድምጽ ነው በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡ ጥር 28 ቀን 2017 ዓ ም ዝግጅታችን ጀመረ

የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በጦርነት የዳሸቀችውን ጋዛን ዩናይትድ ስቴትስ ትይዛለች ሲሉ ተናገሩ።

ዝርዝር ዘገባ አለን። ወደ ኢትዮጵያ ጉዳይ ስንመለስ ደግሞ በአፋር ክልል የሚገኙ ነዋሪዎች በጅቡቲ ባደረሰችው ድሮን ጥቃት ተጎድተናል ሲሉ ለአሜሪካ ድምፅ ተናገሩ። የዚህም ዘገባ ዝርዝር ይኖረናል። ጤና ይስጥልኝ፣ እንደምናመሻችሁ፣ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። እንግዱ ወልዴ ከዚህ ከስቱዲዮ የምሽቱን ከተለያዩ ቦታዎች የተጠናቀሩ የዓለም ዜናዎች ሊያሰማችሁ አጠገቤ ይገኛል። ስርጭቱን

ከስቱዲዮ በማቀናበር ኤልያስ አስማረ በመምራትም አብሮን አለ። እስከ ምሽቱ አራት ሰዓት አብረናችሁን ቆያለን። አብራችሁን ቆዩ። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሪክ የፌስቡክ የቀጥታ ስርጭት እያስተላለፍን እንገኛለን። በዛም ተከታተሉ። አሁን ለዓለም ዜናዎቹ ቦታውን ለቃለሁ።

በድጋሚ እንደምናመሻችው አሜሪካ ጋዛን በባለቤትነት መያዝ ትሻለች ሲሉ ትረምፕ መናገራቸው፣ የትረምፕ አስተዳደር በመላው ዓለም የሚገኙ የአሜሪካ ዓለም አቀፍ ልማት ድርጅት ዩኤስኤአይዲ ሠራተኞች ስራ እንዲያቆሙ አዘዘ፣ ለኤች አይቪ ሕክምና የሚሰጥ እርዳታ እንደማይቋረጥ አሜሪካ አስታወቀች፣ እንዲሁም በስዊድን አንድ ግለሰብ በትምህርት ቤት ውስጥ በከፈተው ተኩስ 11 ሰዎች ተገደሉ፣ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና አልፋለሁ።

ፕሬዚደንት ዶናልድ ትራምፕ አሜሪካ ጋዛን በባለቤትነት መቆጣጠር እንደምትሻ ዛሬ አስታውቀዋል። ከዚህ ቀደም ፕሬዝደንቱ ጦርነት ባፈራረሳት የሰርጥ ውስጥ የሚኖሩ ፍልስጤማውያን ወደ ጎረቤት ዮርዳኖስና ግብጽ ሄደው እንዲሰፍሩ ሀሳብ አቅርበው ነበር። የፍልስጤም ራስ ገዝ፣ ግብጽ፣ ሰዑድ አረቢያና ሌሎችም የአሜሪካ ሸሪኮችም ሆነ ወዳጅ ያሉኑ ሀገራት የትረምፕን ሀሳብ ተቃውመዋል።

ያነጋገርኳቸው ሰዎች በሙሉ አሜሪካ ጋዛን በባለቤትነት ተያዝ የሚለውን ሐሳብ ወደውታል። ድንቅ የሆነውን ስፍራ በማልማትም በሺ የሚቆጠር የሥራ እድል ይፈጠራል ብለዋል ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንጃሚን ነታንያሁ ጋር በመሆን በዋሽንግተን ላይ በሰጡት ጋዜጣዊ መግለጫ። ኔታንያሁ በበኩላቸው ዋናው ግባቸው ሐማስ በእስራኤል ላይ ስጋት መፍጠር እንደማይችል ማረጋገጥ ቢሆንም፣ ትራምፕ ግን ግቡን ከፍ አድርገውታል ብለዋል

ታሪክን የሚቀይር ይመስለኛል። ይህን መንገድ መከተል ጠቃሚ ነው ሲሉም ተደምጠዋል። ኔታንያሁ በ15 ወራት ጦርነት የፈረሰውን ስፍራ ለመቆጣጠር ያላቸውን እቅድ ዝርዝር ትረምፕ አላሳወቁም። የአሜሪካ ወታደሮችን መላክም ከአማራጮች ዝርዝር ውስጥ አለመውጣቱን ትረምፕ አስታውቀዋል። አስፈላጊ ከሆነ እናደርገዋለን። ያንን ስፍራ ይዘን እናለመዋለን ብለዋል ትረምፕ።

የትራምፕ አስተዳደር በመላው ዓለም የሚገኙ የአሜሪካ ዓለም አቀፍ ልማት ድርጅት ዩኤስኤአይዲ ሠራተኞች ሥራ እንዲያቆሙ አዘዋል። ላለፉት 60 ዓመታት በመላው ዓለም ረሃብን በማስወገድና ለትምህርት ከፍተኛ የገንዘብ ድጋፍ በመስጠት

የአሜሪካንን ደህንነት ሲያስጠብቀው የቆየው ድርጅት የመዘጋት እጣ ገጥሞታል። የትራምፕ አስተዳደር ለአሜሪካ ዓለም አቀፍ ልማት ድርጅት ሰራተኞች በኢሜይል በላከውና በድርጅቱ ድረገጽ ላይ በሰፈረው መልእክት ነው ውሳኔውን ያስታወቀው። የትራምፕ አስተዳደር ባለሥልጣኖችና የመንግስት መስሪያ ቤቶችን ቁጥርና ሰራተኞችን ለመቀነስ የተቋቋመውን ዳዋጅ በመባል የሚታወቀውን ቡድን የሚመሩት ባለጸጋው ኢላን መስክ የእርዳታ ድርጅቱ ለውጭ አገራት የሚያውለውን ገንዘብ

እንደ ብክነት እንደሚቆጥሩት ተመልክተዋል። ትዕዛዙን ከአርብ እኩለ ሌሊት በፊት ተፈጻሚ የሚሆን ሲሆን ስራቸውን እንዲቀጥሉ ከሚፈለጉ ሰራተኞች ውጪ በመላው ዓለም የሚገኙ ሌሎች የድርጅቱ ሰራተኞች ወደ አሜሪካ ለመመለስ ለመመለስ 30 ቀናት ተሰጥቷቸዋል። ስራቸውን እንዲቀጥሉ ከሚፈልጉ

ከሚፈለጉ ኮንትራክተሮች ውጪ ስራቸውን እንዲያቆሙ እንደሚናገራቸውም ታውቋል። የተቀረው የድርጅቱ ስራም በአሜሪካ የውጭ ጉዳይ ሚኒስቴር ስር እንዲጠቃለል እንደሚደረግ ተገልጿል። ትራምፕ ለውጭ የሚሰጥ እርዳታ እንዲቆም ማድረጋቸውን ተከትሎ በመላው ዓለም የሚገኙ የድርጅቱ የሀገር ውስጥ ተቀጣሪዎች ተባረው ፕሮግራሞቹ እንዲቆሙ ተደርጓል።

ከቻይና የሚላኩ ጥቅሎችን ለደንበኞች ማድረሱን እንደሚቀጥል የአሜሪካው የፖስታ አገልግሎት አስታወቀ። የአሜሪካው የፖስታ አገልግሎት ከቻይናና ከሆንግ ኮንግ የሚላኩ ጥቅሎችን ለጊዜው መቀበል ማቆሙን

ትናንት ማክሰኞ አስታውቀው የነበረ ቢሆንም ዛሬ ባወጣው መግለጫ ደግሞ ወደ ደንበኞች የሚላኩ ጥቅሎች መቋረጥ እንዳይከሰት ጉምሩክና ድንበር ባለስልጣን ጋር አዲሱን ታሪፍ ተግባራዊ የሚያደርግበትን መንገድ መላ እንደሚዘይድ አስታውቋል። የፖስታ ቤቱ የማክሰኞ እርምጃ የመጣው እንደ ቴሙ እና ሺኢን የመሰሉ የኢንተርኔት መገበያያዎች አነስተኛ ጥቅሎችን ከቀረጥ ነጻ የሚያስገቡበትን ደንብ ፕሬዚዳንት ትራምፕ መሻራቸውን ተከትሎ ነው።

ፕሬዚደንቱ በቻይና ላይ የጣሉት ተጨማሪ 10 በመቶ ታሪፍ ትላንት ማክሰኞ ጀምሮ ተግባራዊ ሆኗል። ቀደም ሲል የነበረው ደንብ አሜሪካውያን ከ800 ዶላር በታች ከውጪ ለሚገዙት እቃ ታሪፍ እንዲከፍሉ አያስገድድም። ፕሬዚደንት ትራምፕ የቻይና 10 በመቶ ተጨማሪ ታሪፍ እንድትከፍል እንዲሁም አነስተኛ ጥቅሎችም ታሪፍ እንዲጣልባቸው ያዘዙት የቻይና ሸቀጥ አቅራቢዎች አጋጣሚውን በመጠቀም ፈንትነል የተሰኘውን አደገኛ መድኃኒት መቀመሚያ ኬሚካሎች

በሌሎች ሸቀጦች ስም ወደ አሜሪካ ይልካሉ በሚል ነው። በተጨማሪም ቤጂንግ ወደ አሜሪካ የሚላከውን የፈንትነል ዝውውር አትቆጣጠርም በሚል ነው። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ለኤች አይ ቪ ሕክምና የሚሰጥ እርዳታ እንደማይቋረጥ አሜሪካ አስታወቀች። አሜሪካ ለዘጠና ቀናት የውጭ እርዳታ እንደሚቋረጥ ብታስታውቅም

የፕሬዚዳንቱ የኤርስ አስቸኳይ ጊዜ እርዳታ ወይም ፔፕፋር በሚል የሚታወቀው ፕሮግራም እንደማይቋረጥ ታውቋል። ፔፕፋር በዓለም መሪ የሆነ በኤርስ ላይ የሚሰራ ፕሮግራም ሲሆን ህይወት አድን ፕሮግራሞች እንዲቀጥሉ በመወሰኑ

የ ዘጠና ቀናት እገዳው እንደማይመለከተው ታውቋል። ፕሬዚደንት ትራምፕ ስልጣኑን ደግመው በተረከቡ በሰዓታት ውስጥ ነበር አሜሪካ ትቅደም ከሚለው የውጭ ፖሊሲያቸው ጋር የሚጣጣሙ መሆናቸው እስከሚጠራ ለውጭ ሀገራት የሚሰጡ እርዳታዎች ለ ዘጠና ቀናት እንዲቆሙ ያዘዙት የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የአስቸኳይ ጊዜ የምግብ እርዳታ እንደሚቀጥል ቀደም ብለው አስታውቀው የነበረ ሲሆን ቆየት ብለው ደግሞ

ህይወት አድን መድኃኒቶችና የሕክምና አገልግሎቶች እንዲሁም የምግብና የመጠለያ እርዳታዎች እንደሚቀጥሉ አስታውቀዋል። በዓለም በኤች አይ ቪ ከተያዙት ከሁለት ሶስተኛ በላይ ወይም ከ20 ሚሊዮን በላይ የሚሆኑ የቫይረሱ ተጠቂዎች በፔፕፋር ፕሮግራም በቀጥታ የሚረዱ መሆኑም ታውቋል። የኤም 23 አማጽያን እና የሩዋንዳ ኃይሎች ዛሬ ማለዳ በምስራቅ ኮንጎ ዲሞክራቲክ ሪፐብሊክ የከፈቱት አዲስ ጥቃት

የተናጠል ተኩስ ማቆም እንደሚያደርጉ አማጽያኑ ማስታወቃቸው ማሳሳቻ እንደነበር የሚያመልክት ነው ሲሉ የኮንጎ መንግስት

ባለስልጣናት አስታውቀዋል። ኤም 23 አማጽያንና የሩዋንዳ ኃይሎች ዛሬ ማለዳ አዲስ ጥቃት መክፈታቸውና ይህም ለሰብአዊ እርዳታ በሚል አማጽያኑ የተናጠል ተኩስ እንደሚያቆሙ ባስታውቁ ማግስት መሆኑን የረድኤት ድርጅቶች አስታውቀዋል። አማጽያኑ ባለፈው ሳምንት በማዕድን ሀብት በሚታወቀው የሀገሪቱ ምስራቅ ክፍል በከፈቱ ጥቃት ቁልፍ ከተማ የሆነችውን ጎማን መቆጣጠራቸው ይታወሳል።

በመጨረሻም በስዊድን አንድ ግለሰብ በጎልማሶች ትምህርት ቤት ውስጥ በከፈተው ተኩስ ግለሰቡን ጨምሮ 11 ሰዎች ሕይወታቸውን ሲያጡ አምስት ደግሞ ክፉኛ ተጎድተዋል። ፖሊስ ግለሰቡ ድርጊቱን ለብቻው መፈጸሙን ገልጾ

የትምህርት ቤቱ ተማሪ ይሁን ወይም ምን እንዳነሳሳው አላሳወቅም። የጅምላ ግድያው በስዊድን ታሪክ የከፋው እንደሆነ ተነግሯል። ግድያ የተፈጸመው ከስቶክሆልም ወጣ ብሎ በሚገኝና ለጎልማሶች የአንደኛና የሁለተኛ ደረጃ ትምህርት እንዲሁም ለስደተኞችና ለሌሎችም የቋንቋና የሙያ ትምህርት በሚሰጥ ቅጥር ግቢ ውስጥ ነው። በስዊድን በትምህርት ተቋማት ውስጥ የሚፈጸም የመሳሪያ ግድያ እምብዛም አይስተዋልም።

ክብራትና ክብራን የምሽትን ዜና በዚሁ ያጠቃልላለሁ። ወደ ጽዮን እመራቸዋሉ።

እንግዲህ ወልዴን ለአለም ዜናዎቹ እናመሰግናለን። እየተከታተላችሁ ያላችሁት ከዋሽንግተን ዲሲ የሚተላለፍላችሁን የቪኦኤ የአማርኛ ቋንቋ አገልግሎት ዝግጅታችንን ነው። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን መከታተል ትችላላችሁ። ዛሬ ቀኑ ረቡዕ ጥር 28

2017 ዓ ም ነው ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ኤልያስ አስማረ ስርጭቱን ከስቱዲዮ እያቀናበረልን ይገኛል። እስከ ምሽቱ አራት ሰዓት አብራችሁን ቆዩ። አሁን ለዕለቱ የያዝነውን አብይ ርዕስ ዘገባ እናሰማችሁ። በዕለቱ አብይ ርዕስ ዘገባችን የዚህ ዩናይትድ ስቴትስ ውስጥ ነው የምናቆያችሁ። ዩናይትድ ስቴትስ በጦርነት የዳሸቀችውን ጋዛን

ትይዛለች ሲሉ ፕሬዚዳንት ዶናልድ ትራምፕ ተናገሩ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የዩናይትድ ስቴትስ በጦርነት የዳሸቀችውን ጋዛን በባለቤትነት እንድትረከብ እንደሚፈልጉ ተናግረዋል። ይህ ሀሳባቸው ታዲያ የጋዛ ነዋሪዎች ዮርዳኖስና ግብጽን ጨምሮ በሌሎች ሀገሮች እንዲሰፍሩ ለማድረግ እቅድ እንዳላቸው ከአሁን ቀደም ከተናገሩትም ገፋ

ያለ ሀሳብ ነው። ፕሬዚዳንት ትራምፕ ይህን ሀሳባቸውን የገለጹት ትላንት ማክሰኞ ማታ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁን ተቀብለው ባስተናገዱበት ወቅት ነው። የአሜሪካ ድምጽ የዋይት ሀውስ ዘጋቢ ፓትሲ ዊዶ አስኳራ ያደረሰችልን ዘገባ ቆንጅታዬ ታቀርበዋለች።

ፕሬዚደንት ትራምፕ አስደንጋጩን ይህንን ፍላጎታቸውን ያሳወቁት እንደ አውሮፓውያን የዘመን አቆጣጠር ጥር 19 ቀን በእስራኤል እና በሐማስ መካከል የተፈረመውን የተኩስ አቁም ስምምነት ተከትሎ በብዙ መቶ ሺዎች የተቆጠሩ የጋዛ ነዋሪዎች ወደ ወደመው መኖሪያቸው እየተመለሱ ባሉበት በዚህ ወቅት ነው። ዩናይትድ ስቴትስ ጋዛን ትቆጣጠራለች። እናም ስራ እንሰራበታለን።

ፕሬዝደንቱ በቅርቡ የጋዛ ሰዎች ዮርዳኖስንና ግብፅን ጨምሮ ወደ ሌሎች ሀገሮች ሄደው ቢሰፍሩስ የሚል ሀሳብ አመንጭተው እንደነበረ ይታወሳል። የትናንቱ ደግሞ ከዚያ ገፋ ያለ ነው እና ዓለማውና የመካከለኛው ምስራቅ ሪቪራ ሲሉ ወደ ጠሩት እንቀይረዋለን ሲሉ ፍላጎታቸውን ገልጸዋል። ዩናይትድ ስቴትስ ያንን መሬት በባለቤትነት ታስተዳድራለች፣ ታለመዋለች

ብዙ ሺህ የስራ ዕድል ትከፍታለች። ግሩም ቦታ ይሆናል የሚለውን ሀሳብ ያነጋግርኳቸው ሰዎች በሙሉ ወደውታል። ታይቶ የማያውቅ ግሩም ቦታ ነው የሚሆነው ምክንያቱም እስካሁን እዚያ የሚታየው ሞት ውድመትና ፍርስራሽ ብቻ ነዋ። ትራምፕ ይህንን የተናገሩት ትናንት ማክሰኞ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔተንያሁን በዋይት ሀውስ ተቀብለው ባስተናገዱበት ወቅት ነው። ጠቅላይ ሚኒስትሩ በበኩላቸው

ካሁን በፊትም ይህን ተናግሬ ያለሁ፣ አሁንም ደግሜ እናገራለሁ። እስራኤል በዋይት ሀውስ እንደ እርሱ ያለ ታላቅ ወዳጅ ኑሯት አያውቅም። ፕሬዚደንት ትራምፕ ለ15 ወራት በተካሄደው ጦርነት የዳሸቀችውን ጋዛን እንዴት አድርገው ለመቆጣጠር እንዳቀዱ በዝርዝር የተናገሩት ነገር የለም። የዩናይትድ ስቴትስ ወታደሮች አይላኩም ብለውም ቁርጥ አድርገው አላሳወቁም።

ጋዛን የመቆጣጠር ሀሳባቸው እንደ አውሮፓውያን የዘመን አቆጣጠር በ2020 ዓ ም እስራኤልና የአረብ ሀገሮች መካከል ግንኙነት እንዲጀመር ያደረገው የአብርሃም ስምምነት ሳውዲ አረቢያን እንዲያካትት ለማድረግ ካላቸው እቅድ ጋር

እንዴት እንደሚያጣጥሙትም ግልጽ አይደለም። ሳውዲ አረቢያ ለእስራኤል እውቅና የምትሰጠው የጋዛው ጦርነት ሲያከትምና ፍልስጤማውያንን ለራሳቸው ሀገረ መንግስት የሚያበቃ ሂደት ሲኖር ብቻ ነው ብላ አስታውቃለች። ሚሬቴ መብሮክ በመካከለኛው ምስራቅ ተቋም ከፍተኛ አጥኚ ናቸው። የሚከተለውን አስተያየት ሰጥተዋል።

ከፍልስጤም አውጥቶ ወደ አጎራባች ሀገሮች በማጋዝ መጀመሩ ስኬታማ አካሄድ አይደለም። ስለዚህ ከበድ ያለ አንድምታ የሚያስከትል ይመስለኛል። ይህን ካልኩ በኋላ ግን ፕሬዚዳንት ትራምፕን በሚመለከት

በሌሎችም ብዙ ጉዳዮች የማናውቀው እንዳለ ሁሉ በዚኛውም ምን እንደሚያደርጉ መጠበቅ ብቻ ነው ያለብን። የትራምፕ ጋዛን የመያዝ ሀሳብ የኋለኛው የተስፋፊነት ፍላጎታቸውን ያሳዩበት ነው። ካሁን በፊት ግሪንላንድን ከዴንማርክ ለመረከብ እንዲሁም ፓናማ ቦይ እና ካናዳን ወደ ዩናይትድ ስቴትስ ለመጠቅለል እንደሚፈልጉ ተናግረዋል።

ፕሬዚደንቱ ትናንት ጠቅላይ ሚኒስትር ኔተንያሁን ከመቀበላቸው ቀደም ብለው ኢራን ላይ የኒውክሌር የጦር መሳሪያ እንዳትታጠቅ ጫና ለማድረግ የጀመሩት ጠንካራ ዘመቻ እንደገና እንዲቀጥል መመሪያ ሰጥተዋል። ዩናይትድ ስቴትስ ፍልስጤማውያን ስደተኞችን ለሚረዳው የተባበሩት መንግስታት ድርጅት ተቋም የምትሰጠውን ድጋፍ አስቁመዋል። ጸረ ሴማዊ ሲሉ ከጠሩት የመንግስታቱ ድርጅት የሰብአዊ መብቶች ካውንስልም ዩናይትድ ስቴትስን አስወጥተዋታል።

የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የረቡዕ ምሽት የአማርኛ ቋንቋ አገልግሎት የራዲዮ በቴሌቪዥን ዝግጅታችንን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ፣ እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን መከታተል ትችላላችሁ። የሰማችሁት ለዕለቱ በአብይ ርዕስ ዘገባነት የያዝነውን ነበር። የትንታኔው መጽሔት ይቀጥላል።

በትንታኔ መጽሔት ዝግጅታችን ደግሞ የያዝነው ወደ ናይጄሪያ የሚያቆየንን ዘገባ ነው። ናይጄሪያ በዩኤስኤአይዲ እግድ ምክንያት የሚደርሱ ተጽዕኖዎችን ለመቅረፍ የሚያስችል እርምጃ ይፋ አድርጋለች።

የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ለውጭ ሀገራት የሚሰጡ የገንዘብ ድጋፎችን ለዘጠና ቀናት ማገዳቸውን ተከትሎ የናይጄሪያ ባለስልጣናት በአሜሪካ ዓለም አቀፍ የልማት ተራዶ ድርጅት ዩኤስኤድ ድጋፍ ይንቀሳቀሱ ለነበሩ የጤና ፕሮግራሞች የሽግግርና ዘላቂ እቅድ የሚያዘጋጅ ኮሚቴ አቋቁመዋል።

የተለያዩ ሚኒስትሮች የተካተቱበት ኮሚቴም ወሳኝ የሆኑ የጤና ፕሮግራሞች አዲስ የገንዘብ ድጋፍ እንዲያገኙ ለማድረግ እየሰራ ይገኛል። ቲሞቱ አቢዙ ከበዚህ ዙሪያ ከአቡጃ ያደረሰን ዘገባ አለ ስመኝሽ የቆየ ታቀርበዋለች። የናይጄሪያ የጤና ሚኒስቴር እንዳስታወቀው ከናይጄሪያ የገንዘብ፣ የጤናና የአካባቢ ጥበቃ ሚኒስቴር መስሪያ ቤቶች የተውጣጡ ባለስልጣናትን ያካተተው ኮሚቴ ለኤችአይቪ ለሳምባ ነቀርሳና

ለወባ ሕክምና የሚወስዱ ህሙማን በዩናይትድ ስቴትስ የውጭ ጉዳይ ፖሊሲ አለመረጋጋት ምክንያት መሰናክል እንዳይገጥማቸው እየሰራ ይገኛል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከሁለት ሳምንት በፊት ስልጣን ከያዙ በኋላ ከወሰዷቸው አስቸኳይ እርምጃዎች መካከል የውጭ እርዳታ ለዘጠና ቀናት እንዲቆም ትዕዛዝ ማሳለፍ ቢሆንም ከቀናት በኋላ ለነፍስ አድን ሰብአዊ እርዳታ ለመድኃኒት የህክምና አገልግሎት

ምግብና መጠለያ የሚደረግ እርዳታ በጊዜያዊነት እንዲቀጥል ፈቅደዋል። እነዚህ ሰብአዊ እርዳታዎች ቢቀጥሉም ግን ዩናይትድ ስቴትስ ለዓለም ጤና ፕሮግራሞች የምታደርገው ድጋፍ ቀጣይነት ስጋት ውስጥ እንደወደቀ ነው። በመሆኑም የህዝብ ጤና ባለሙያ የሆኑት ኢጂኬ ኦርጂ ናይጄሪያ ለአሜሪካ የገንዘብ ድጋፍ መቋረጥ ምላሽ ለመስጠት የምታደርገውን ጥረት አድንቀዋል።

ይህ ማለት ስላለ ሁኔታ ግምገማ ያደርጋሉ። ያ ደግሞ ለመንግሥት ምክር ሐሳብ እንዲያቀርቡ ይረዳቸዋል። አሜሪካ የዘጠና ቀን የግምገማ ጊዜ የሰጠችው በናይጄሪያ የኤችአይቪ ፕሮግራምን የመቀጠል ጠቀሜታ ስለተረዳች ነው። ግን ከግምገማ በኋላ የገንዘብ ድጋፉን መቀጠል አንፈልግም ሊሉ የሚችሉበት እድሉ አለ። ናይጄሪያ ከዩናይትድ ስቴትስ ከፍተኛ የውጭ እርዳታ ከሚያገኙ ሀገራት አንዷ ስትሆን እንደ አውሮፓውያን አቆጣጠር በ2023 የተቀበለችው

የ1.02 ቢሊዮን ዶላር የተሰጣት እንደ ዩኤስኤድ ባሉ ተቋማት አማካኝነት ነው። ዩኤስኤድ ለናይጄሪያ የሚሰጠው የገንዘብ ድጋፍም ለኤችአይቪ ኤድስ ህክምና፣ ለእናቶችና ህጻናት እንክብካቤ፣ እንዲሁም በሽታን ለመከላከል በሚደረጉ ጥረቶች ከፍተኛ ሚና ይጫወታል። ሰኞ ለት የናይጄሪያ ፌዴራል የስራ አስፈጻሚ ምክር ቤት ለጤና ሴክተር ማሻሻያ የሚውል አንድ ቢሊዮን ዶላር በጀት ያጸደቀ ሲሆን

ለሚቀጥሉት አራት ወራት የኤች አይቪ ህክምና የሚውሉ 150 ሺ ፓኬጆችን ለመግዛት ተጨማሪ 32 ሚሊዮን ዶላር መድቧል። አዲሱ የገንዘብ ድጋፍ የመጀመሪያ ደረጃ ጤና አገልግሎቶችን፣ የእናቶችና ህጻናት ጤና ድጋፎችን እንዲሁም የጤና ባለሙያዎች ስልጠናን ለማሻሻል እንደሚረዳም ተገልጿል። ነገር ግን የጤና ዘርፉ ማሻሻያ ጥምረት ዋና ፀሐፊ የሆኑት እንዳየው ህይወት እነዚህን ፕሮግራሞች ያለ አሜሪካ ድጋፍ መቀጠል

ከባድ ይሆናል ይላሉ። ገንዘቡን በወቅቱ በሚለቁበት ጊዜ እንኳን እርዳታው የሚፈለግበትን ሁሉንም አካባቢ ለመሸፈን አይችሉም። ስለዚህ ምናልባት የሁለቱ ወይም የሶስት ዓመት ጊዜ ሊወስድ ይችላል። ወደ 1.8 ሚሊዮን የሚጠጉ ናይጄሪያውያን ከኤችአይቪ ጋር ይኖራሉ። ሀገሪቱ በዓለም ከፍተኛውን የወባ ሞት ቁጥርም የያዘች ሲሆን በሳምባ ነቀርሳ በሽታም ቀዳሚ ከሆኑ ሀገራት ተርታ ትሰለፋለች።

በመሆኑም ይወት ናይጄሪያ ለጤና ፕሮግራሞች አዲስ አጋር ያስፈልጋታል ብለው ያምናሉ። ጤና ዘርፈ ብዙ አካሄድ ይፈልጋል። በአጋርነት ነው የሚሰራው። እንደ ሀገር ለብቻ መደረግ የማይገባቸው ነገሮች አሉ። የጤና ስራዎችን በገንዘብ ለመደገፍ ከብዙ አጋሮችና ባለድርሻ አካላት የሚገኙ ምንጮችን መጠቀም ነው የሚመከረው።

በአሁኑ ጊዜ ከናይጄሪያ አመታዊ በጀት አራት ከመቶ ብቻ ነው ለጤና ዘርፉ የሚውለው። ይህም እንደ አውሮፓያን አቆጣጠር በ2001 የአፍሪካ መሪዎች የበጀታቸውን 15 ከመቶ ለጤና ለማዋል ከተስማሙበት የአቡጃ ስምምነት እጅጉን ያነሰ ነው። አሜሪካ ያስቀመጠችው የዘጠና ቀናት ገደብ ሲያልቅ ውሳኔዋን ትቀይር እንደሆነ እስካሁን ግልጽ አይደለም። ሆኖም ነገሮች እርግጠኛ ባልሆኑበት ወቅት ፖሊሲዎችን በጥንቃቄ መተግበርና

አዲስ አጋርነትን መፍጠር ለናይጄሪያ የተሻለው መንገድ ሊሆን እንደሚችል ተንታኞች ይመክራሉ። በቲሞቲ ኦቢየዙ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። የትንታኔ መጽሔት ዝግጅታችን ይቀጥላል። አሁን ደግሞ ወደ ኢትዮጵያ

ጉዳይ እንመልሳችሁ። የጅቡቲ መንግስት በአፋር ክልል ሲያሩ ቀበሌ ነዋሪዎች ላይ በድሮን አድርሶታል የተባለውን ጥቃት በተመለከተ እንደሚያወግዙት በአፋር ክልል የሚገኙ ተፎካካሪ ፓርቲዎች አስታወቁ። የአፋር አብዮታዊ ዲሞክራሲያዊ አንድነት ግንባርና የአፋር ለዲሞክራሲና ፍትህ ፓርቲ ባወጡት መግለጫ ድርጊቱ ሰላማዊ ሰዎችን ኢላማ ያደረገ ነው ሲሉ

ሆንነውታል። የጅቡቲ የጸጥታ ኃይሎች በበኩላቸው ባለፈው እሁድ በሰጡት መግለጫ አሸባሪዎች ብለው በገለጹት አማጺ ቡድን ላይ በኢትዮጵያ ድንበር አቅራቢያ ባደረጉት የድሮን ድብደባ ስምንት የቡድኑ አባላትና ለጊዜው ቁጥራቸው ያልታወቀ ሲቪሎችን መግደላቸውን ባለስልጣናቱ አስታውቀው ነበር። ዘጋቢያችን መስፍን አራጌ አፋር ሰበራ ተጉዞ በሆስፒታል ውስጥ ባደረገው ባካሄ

ሄደው ቃለ ምልልስ በሆስፒታሉ በጉዳት ደርሶባቸው የተኙ ነዋሪዎችን አነጋግሯል። ይህንን የተመለከተ ዘገባ ቀጥሎ ይቀርባል።

በአፋር ክልል የሚንቀሳቀሱት የአፋር አብዮታዊ ዴሞክራሲያዊ አንድነት ግንባርና የአፋር ለዴሞክራሲና ፍትህ ፓርቲ ትናንት ጥር 27 ቀን 2017 ዓ ም ባወጡት የጋራ መግለጫ የጅቡቲ መንግስት በአፋር ክልል ኤሌዳ አር ወረዳ ሲያሩ በተባለው ቀበሌ ላይ ፈጽሞታል ያሉትን የድሮን ጥቃት አውግዘዋል። ድርጊቱ በአፋር ክልል ሲያሩ ቀበሌ ላይ ብቻ የተፈጸመ ሳይሆን በኢትዮጵያ ሉዓላዊነት ላይ የተቃጣ በደል ጭምር ነው ያሉት ፓርቲዎቹ በጥቃቱ ህይወታቸውን ያጡትም ሆነ የአካል ጉዳት የደረሰባቸው

ሰላማዊ ሰዎች ናቸው ብለዋል። በመግለጫው ዙሪያ በተለይ ለቪኦኤ አስተያየት የሰጡት የአፋር ቤታዊ ዴሞክራሲያዊ አንድነት ግንባር አርዱፍ ምክትል ሊቀመንበር መሐመድ አወል የድሮን ጥቃቱ በማን አለብኝነት የተፈጸመ ይቅር የማይባል ወንጀል ነው ሲሉ ከሰዋል። በክልላችን የጅቡቲ መንግስት በድሮን መሳሪያ ህብረተሰቡን ጨፍጭፏል። ስያሩ በተባለ በልዳር ቀበሌ ልዳር ውስጥ

በጥቃቱ ህይወታቸውን ያጡ፣ የአካል ጉዳት የደረሰባቸው እንዳሉም አክለው አብራርተዋል። አቶ መሐመድ ላይ በእርግጥ ደረስ ነው ተጎጆች እዚሁ ድረስ ንብቲ ድረስ መጥተዋል። ረስታ አብዛኛዎቹ እዛው ተቀብረዋል። ስለዚህ ሟች ከስምንት በላይ ሰው ሙቷል። ቁስሌ ደግሞ ወደ ዘጠኝ አካባቢ ይደርሳሉ። ህፃናት ሴቶችም አሉ። በአብዛኛው የአካባቢ ህዝብ እንግዲህ አርብቶ አደር ነው። ድንበር ለድንበር ተቀራራቢ ስለሆነ

አብዛኛው ወደ ዛሄዳል ዚህ ከብት አርቢ ስለሆነ ውሃ ባለበት ሳር ባለበት የሚንቀሳቀስ ህብረተሰብ ነው። ስለዚህ በሰፈራቸው ላይ ነው ድሮ መጥቶ ያርከፈከባቸው። በአፋር ክልል የሚገኘው የዱብቲ የሆስፒታል ስራ አስኪያጅ ዶክተር ሁሴን አደን በጥቃቱ ጉዳት ደርሶባቸው ወደ ሆስፒታሉ የመጡና ህክምና በማግኘት ላይ የሚገኙ መኖራቸውን አረጋግጠዋል። ከዛ አካባቢ የመጡ አንድ አምስት የሚሆኑ የተጎዱ ታካሚዎች አሉ

ከአምስቱ ያው ሁለቱ ናቸው ትንሽ ከበድ የሚባል ወይም ደግሞ ኦፕሬሽን መግባት እና እንትን የሚል ጥቃት የሚያስፈልጋቸው የነበሩት። ከነዚህ ውስጥም አንድ ሴት ነበረች። እሷም ያው ሁለት እግሯ ላይ የመሰበር አደጋ የደረሰባት እና እንደዚሁም ደግሞ ፍንጣሪ በብረታ ብረቶች የተለያዩ ሰውነት ክፍሎች ላይ እግር ላይ

እንደዚሁም ደረት አካባቢ ላይ ትንጣሪዎች ነበራቸው። እንደዛ አይነት ምልክቶችና ወይም ትን ነበራቸው፣ አደጋዎች ነበራቸው። እነሱን እንግዲህ ኦፕራሽን አስገብቶ መውጣት የሚችለውን አስወጥተን ከረንትሊ ተኝተው የታከሙ ነው።

የጅቡቲ የጸጥታ ኃይሎች በበኩላቸው አሸባሪዎች ብለው በገለጹት አማጺ ቡድን ላይ በኢትዮጵያ ድንበር አቅራቢያ ባደረጉት የድሮን ድብደባ ስምንት የቡድኑ አባላትና ለጊዜው ቁጥራቸው ያልታወቁ ሲቪሎችን መግደላቸውን ባለስልጣናቱ እሁድ ዕለት አስታውቀዋል። አዶራታ በተባለና ከኢትዮጵያ ድንበር ስድስት ኪሎ ሜትር ርቀት ላይ በሚገኝ ስፍራ የድሮን ጥቃት እንደተፈጸመ የጅቡቲ መከላከያ ሚኒስቴር መግለጫ አመልክቷል። ስምንት አሸባሪዎች ተገድለዋል ያለው መግለጫ ነገር ግን የሀገሪቱ ሲቪል ዜጎችም ሕይወታቸውን አጥተዋል ብለዋል።

በሆስፒታሉ በሆስፒታል ውስጥ በድሮን ጥቃቱ ጉዳት ደርሶባቸው ህክምና በማግኘት ላይ መሆናቸውን የነገሩን የሲያሩ ቀበሌ ነዋሪዋ ወይዘሮ መሬም መሐመድ ጥቃቱ በድንገት መፈጸሙን ተናግረዋል

እነሱ ጋር ሰው ሞቷል ብዬ ወደዛ ስሄድ እንደገና ዳግም የመጣችው የሞቱ ወይ የቆሰሉ ሌሎች

በጥቃቱ የወይዘሮ መሬ ምህትን ጨምሮ ሌሎችም መገደላቸውን የተጎጂዋ ቤተሰብ እንደሆኑ የገለጹልን ሐሙድ በዱል ጠቁመዋል። መጀመሪያ ላይ የነበሩ ሰዎች ላይ ተመታች ሰዓት ሁለተኛ ላይ ብዙም

የአፋር አብዮታዊ ዴሞክራሲያዊ አንድነት ግንባር አርዱፍ ምክትል ሊቀመንበር መሐመድ አወል በበኩላቸው ተጠያቂነት ሊሰፍን ይገባል ብለዋል። ይህን ጉዳይ የኢትዮጵያ መንግስት

ሊከላከለው ሊሟገትለት የሚገባ ጉዳይ ነው። ይሄ ጉዳይ የመጀመሪያውም አይደለም። ከአሁን በፊት ሁለቴ ደረጅ ባለች ግን ሰው ላይ ጉዳት አልደረሰም፣ ብዙ ተሰማ። ከዚህ በፊት ደግሞ ከአራት ወር በፊት ነው ከአምስት ወር በፊት ኦብኖ ቀበሌ ላይ በዚህ በአፋንቦ በበኩል ኦብኖ ቀበሌ ላይ መደበኛ የጅቡት ሰራዊት መጥቶ ሁለት መንደር ቃጥሎ ሄደዋል። ስለዚህ እነዚህን ነገሮችን የኢትዮጵያ መንግስት አንድ ነገር ሊያደርግ ይገባል።

የማይችል ከሆነ ደግሞ ለህብረተሰቡ ተነሳሱ፣ ራሳቸው ተከላከሉ ማለት አፋር ህዝብ ይከላከላል፣ ራሱን መቋቋም ይችላል። ስለዚህ መንግስት ባለበት ሁለቱም የተለያየ መንግስት በሆንንበት አካባቢ በህብረተሰቡ ላይ የሚደርሰው ተፍተፋ

ከክልሉ ከፍተኛ አመራሮች ምላሽ ለማግኘት ጥረት ብናደርግም አመራሮቹ አዲስ አበባ ላይ በሚካሄደው የብልጽግና ፓርቲ ሁለተኛ መደበኛ ጉባኤ ላይ ለመሳተፍ በመሄዳቸው አስተያየታቸውን ማካተት አልተቻለም። የጅቡቲ የጸጥታ ኃይሎች በጅቡቲ ወታደራዊ ይዞታዎች ላይ ስጋት የሚደቅኑ አድራጎቶች ውስጥ መግባቱ እንደታወቀና ምርመራም እንደተደረገ የመከላከያ ሚኒስትሩ መግለጫ ጨምሮ አመልክቷል። ጥቃቱ የተፈጸመው በኢትዮጵያ ድንበር ውስጥ እንደሆነ በማህበራዊ ሚዲያ የተሰራጨውን ሪፖርት ጅቡቲ

አስተባብላለች። የአፍሪካ ቀንድ የሶማሌኛ ቋንቋ አገልግሎት ከጅቡቲ የጸጥታ ኃይሎች ተጨማሪ መረጃ ለማግኘት ላቀረበው ጥያቄ መልስ ሳያገኝ ቀርቷል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ

ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ የአማርኛ ቋንቋ አገልግሎት እየተላለፈ የሚገኘው የረቡዕ ምሽት ዝግጅታችን እንደቀጠለ ነው። አሁን ከምሽቱ ሶስት ሰዓት ተኩል ሊል ጥቂት ደቂቃዎች ይቀሩታል። ወደ ሁለተኛው አጋማሽ ከመሻገራችን በፊት እዚህ ዩናይትድ ስቴትስ የሚያቆየን ዘገባ እናስተምዳቸዋለን። በካሊፎርኒያ ቃጠሎ ጉዳይ የኤዲሰን የኤሌክትሪክ አከፋፋይ ኩባንያ ተከሰሰ።

በሎስ አንጀለስ ቃጠሎ የደረሰባቸው አካባቢዎች ነዋሪዎች በከተማይቱ የኤሌክትሪክ ኃይል አቅራቢ ድርጅት ላይ ክስ እየከፈቱ ነው አንዳንድ ነዋሪዎች ይህ በሎስ አንጀለስ ከተማ ታሪክ ካሁን ቀደም ከደረሱ እጅግ አውዳሚ ቃጠሎች ሁሉ የከፋው መሆኑ የተነገረለትን ቃጠሎ የቀሰቀሰው የኤሌክትሪክ እሳት መሆኑን የሚያሳዩ ናቸው ያሏቸውን የቪዲዮ ምስሎች በማጋራት ላይ ናቸው

አካባቢውን ተዘዋውራ የጎበኘችው አንጀሊና ባግዳሳሪያን ነዋሪዎችን አነጋግራ ያደረሰችን ዘገባን አሉላ ከበደ እንደሚከተለው ይዞታል። የአልታዲና ነዋሪው ፍሬድ ቫንደርሌንዴ ከ30 ዓመታት በፊት ለባለቤታቸው በስጦታ ያበረከቱትን በሐውልት መልክ የተሠራ ቅርጽ ከቤታቸው ፍርስራሻ አመድ ውስጥ ፈልገው ለማግኘት ጥረት ይዘዋል። ባለፈው ታህሳስ ወር መገባደጃ ላይ ሰደድ እሳቱ አካባቢውን ማዳረስ በያዘበት ወቅት

ቤታቸውን ከቃጠሎ ለማዳን የተቻላቸውን ሁሉ ለማድረግ መሞከራቸውን ቫንደር ሊንዴ ያስረዳሉ። እስከ ሌሊቱ 9 ሰዓት ከ45 ድረስ ትንሿን የአትክልት ማጠጫ ቧንቧዬን ይዤ የእሳቱን ነበልባል ለማጥፋት እየሞከርኩ ነበር። ከዛ በጊቢ የነበሩት የዘንባባ ዛፎች በሙሉ ድንገት ፈነዱና ከዛ ንፋሱ ብቻ ነበር ሲቀዝፍ የሚታየው። ምናልባት በሰዓት ከ50 እስከ 60 ማይል በሚገመት ፍጥነት ነበር የሚዘገዘገው።

ያኔም ይህን ተቋቁሜ እሳቱን ለማጥፋት ምንም አይነት መንገድ አልነበረም። የኢተኑ ሰደድ እሳት በግምት ከ5700 ሄክታር በላይ ስፍራ ያወደመ ሲሆን ይህም ባልታዲና መንደር አካባቢ ብቻ ለ17 ሰዎች እልፈትና ከ9000 በላይ ህንፃዎች ዕድመት ምክንያት ሆኗል። ይህንንም ተከትሎ አንዳንዶች ለቃጥለው መነሳት ተጠያቂ ያደረጉትን በአካባቢው የኤሌክትሪክ ኃይል አቅራቢ የሆነውን የደቡባዊ ካሊፎርኒያውን ኤዲሰን ኩባንያን ከሰዋል።

አንዳንድ የአካባቢው ነዋሪዎችም በተራራማ አካባቢ ከሚገኙ የኤሌክትሪክ ምሰሶዎች ካሉበት ስፍራ እሳቱ ሲነሳ የሚያሳዩ የፎቶግራፍና የቪዲዮ ምስሎች አሏቸው። ካልታዲና ነዳጅ ማደያ የኤሌክትሪክ መስመር እሳት ሲተፋና በአቅራቢያ የሚገኝ ዛፍ ሲያቀጣጥል ያሳያል። ዴቪድ አይዘንሃወር የደቡባዊ ካሊፎርኒያው የኤዲሰን ኩባንያ ቃል አቀባይ ናቸው። cooperating with investigators and remain committed to

ከመርማሪዎች ጋር ሙሉ በሙሉ ለመተባበርና ትክክለኛና ግልጽ በሆነ መንገድ እንዲከናወን በቁርጠኝነት ተዘጋጅተናል። የቪዲዮ ምስሉ በጣም ጥንቃቄ የተሞላ ምርመራ የሚሻ ሲሆን በአዋቂ ባለሙያዎች ከመታየቱ አስቀድሞ ግምት መሰንዘር ያለ ጊዜ የሚፈጸም ድርጊት ነው የሚሆነው።

የሰደድ እሳት በካሊፎርኒያ ክፍለ ግዛት ውስጥ ተደጋግሞ የሚገጥም ጉዳይ ነው። ባለፈው ዓመት ብቻ በግዛቲት ውስጥ ከ8000 በላይ ቃጠሎዎች መነሳታቸውን ባለሥልጣናት መዝግበዋል። ይሁንና እንደ ስቴፋኒ ፔንሴል ያሉ ባለሙያዎች እንደሚያስረዱት ካሊፎርኒያ ውስጥ የሚነሳ አብዛኛው የሰደድ እሳት የሚቀሰቀሰው ከድርቅና ከኃይለኛ ነፋስ ይልቅ በሰዎች ነው።

እሳቱ ጨርሶ ያልጠፋ ሲጋራ በመስኮት እየወረወሩ ነው። አለያም ሁነኛ የእሳት ማጥፊያ መሳሪያ የላቸውም። ወይም ደግሞ የኤሌክትሪክ መስመር ተቋርጦ ነበር። ከቤት ውጪ ምግብ እያበሰሉ፣ አለዚያም ደግሞ ርችቶች እየተኮሱ ሊሆን ይችላል። በካሊፎርኒያ በአብዛኛው የሰደድ እሳት ቃጠሎ መንስኤ ሰዎች የሚሰሩት ስህተት ነው።

በሰዎች የሚፈጠሩ ስህተቶችን ማስተካከል አዳጋች ቢሆንም የኤሌክትሪክ መስመሮችን ከምድር በታች ውስጥ ውስጡም መዘርጋት አንዱ ግልጽ መፍትሔ መሆኑን ቫንደርሌንድ ያስረዳሉ። ፔንስል ታዲያ ያን ለማሳካት ግን አስፈላጊ ግብአቶችና የሚጠይቀው ከፍተኛ መጠን ያለው ገንዘብ ከባድ ያደርጉታል ይላሉ።

a power line that extends over very very flammable areas that በጣም ተቀጣጣይነት ባለው ስፍራና ወጣ ገባ በበዛው መሬት ላይ የሚዘረጋ የኤሌክትሪክ መስመር ከመሬት በታች ውስጥ ለውስጥ እንዲተላለፍ ለማድረግ ብዙ ዋጋ ያስወጣል። ቀጥ ያለ ከፍታ ቦታ መውጣትና መውረድ ይጠይቃል።

በቢሊዮን የሚቆጠር ዶላር ሊያስወጣም ይችላል። ሆኖም የኤዲሰን ኩባንያ መሳሪያዎች ምክንያት ሆነው ከተገኙ ግን ምርመራው ብዙ ወራት እንደሚወስድ ይታመናል። በዩናይት ስቴትስ ታሪክ የከፋ መሆኑ በተነገረለትና 29 ሰዎችን የ29 ሰዎችን ሕይወት የቀጠፈው እጅግ አውዳሚ ሰደድ እሳት ላደረሰው ጉዳት በብዙ ቢሊዮኖች የሚሰላ ወጪ ተጠያቂ ይሆናል።

አድማጮች ለመጀመሪያው

አጋማሽ የያዝናቸው ዝግጅቶች ተጠናቀዋል፣ ወይም ሰዓቱ ተጠናቋል። ወደ ሁለተኛው አጋማሽ ወደሚወስደን ዝግጅት እየተንደረደር እንገኛለን። በነገራችሁ ላይ የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን የራዲዮ በቴሌቪዥን ማለት ነው ተመልካቾቻችን፣ ዝግጅታችንን ከራዲዮ በቴሌቪዥን በተጨማሪ ዌብሳይታችን ውስጥ ብትገቡ አማሪክ ዶት ቪኒስ ዶት ኮም፣ በጽሁፍ በድምጽ በምስል የተቀናበሩ ዘገባዎቻችንን ታገኛላችሁ።

ቻናሉ ዩቲዩብ ገጻችንንም ጎብኘት ታድርጉት። ቪኦኤ አምሃሪክ ይሰኛል። በፌስቡክ ገጻችን አት ቪኦኤ አምሃሪክም ዘገባዎቻችን ታገኛላችሁ። ሀሽታግ ቪኦኤ አምሃሪክ ብላችሁ ብትከተሉን፣ በትዊተር ላይም አለን። በተጨማሪም ሆርን አት ቪኦኤ ዶት ኮም፣ ሆርን አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችን ነው። ደግሞዋለው፣ ሆርን አት ቪኦኤ ኒውስ ዶት ኮም

ኢሜል አድራሻችን ነው። ዝግጅቶች፣ ጥቆማዎች ሲኖሯችሁ መረጃዎች ሲኖሯችሁ አጋሩን። እኛም ለአድማጮቻችን መረጃዎቹን አጣርተን እናጋራለን። ከሰኞ እስከ አርብ ከምሽቱ 3 ሰዓት እስከ አራት ሰዓት መደበኛ ዝግጅታችን ነው። ዘወትር አርብ ደግሞ ጋቢና ቪኦኤ የተሰኘ የወጣቶች የቴሌቪዥን ፕሮግራም አለን። በሱም ተከታተሉን አስተያየቶቻችሁን

አድርሱን ቅዳሜና እሁድ እንዲሁ በየሳምንቱ በየ15 ቀኑ አንዴ የእሁድ መስታወት ዝግጅታችን በተጨማሪም የራዲዮ መጽሔት ዝግጅቶቻችን ቅዳሜ ምሽትም ትንታኔ የምንሰጥባቸው ሰፋ ያሉ ዝግጅቶች አሉን እነሱንም ተከታተሉ አስተያየት ጥቆማ ሲኖራችሁ በገለጽኳቸው መንገዶች አድርሱን

እኛም መልሰን ለእናንተ እናደርሰዋለን። እስከ ምሽቱ አራት ሰዓት አብራችሁን ቆዩ። ዛሬ የምታዳምጡት የረቡዕ ምሽት ዝግጅታችን ነው። ወደ ሁለተኛው አጋማሽ ወደሚወስደን ዝግጅታችን እናመራለን። በሁለተኛው አጋማሽ የመጀመሪያ ዝግጅታችን የሷ

ድምፅ ቀዳሚው ነው። የእሷ ድምፅ የተሰኘው ፕሮግራማችን ለረጅም ዓመት ሴቶችና ቤተሰብ በሚል ሲሰናዳ የነበረው ዝግጅታችን ነው። አሁን የእሷ ድምፅ ብለናል የሴቶች

ድምፅ ማለታችን ነው። በዚህ ዝግጅታችን ቀዳሚ የምናደርገው ጉዳይ ሴቶችን ለበትምህርት በእውቀት በክህሎት እንዲበረቱ የሚያበረታታ የሚያግዝ

አጅሪት የተሰኘ ፕሮግራምን የተመለከተ ነው። በአዲስ ፓወር የሴቶች መብት ተቋም አማካኝነት ከአንድ ዓመት በፊት ይፋ የተደረገው አጅሪት መርሃ ግብር የድረገጽ ራዲዮ ወይም የፖድካስት ዝግጅት የተለያዩ እንዲሁም ደግሞ የተለያዩ ዘመቻዎችን የሚያከናውን መርሃ ግብር ነው።

በፖድካስቱ ላይ በፖለቲካና ምጣኔ ሀብት እንዲሁም ጤናማ ግንኙነቶች ዙሪያ ውይይቶች ይደረጋሉ። በስርዓተ ጾታ ላይ ምርምር የሚያደርገው ተቋም ባለፈው አንድ ዓመት ጊዜ ውስጥ በትዳር አጋሮቻቸው በፍቅር ጓደኞቻቸውና በቅርብ ሰዎቻቸው ጥቃት ስለሚደርስባቸው ሴቶችን ጥቃት በተመለከተ የግንዛቤ ማስጨበጫ መርሃ ግብሮችን በማዘጋጀት ጨምሮ የተለያዩ እንቅስቃሴዎችን ያደርጋል።

ኤደን ገረመው የተቋሙን መስራችና የስርዓተ ጾታ ተመራማሪ ሀና ለማን አነጋግራ ለዛሬ የእሷ ድምፅ መሰናዶ እንደሚከተለው ይጸዋለች።

አንዲት ሴት በማህበረሰብ ውስጥ ጎላ ብላ መታየት ስትጀምር፣ ድምጿን ከፍ አድጋ ስትናገር፣ የተለየ ሀሳብ ስታቀርብ፣ በተለምዶ አጅሪት ትባላለች የሚሉት የአዲስ ፓወር ሀውስ የስራ ተጾታ ቡድን አባሎች ናቸው። ሀና ለማ የተቋሙ መስራች እና የስራ ተጾታ ባለሙያ ናት። እንግዲህ የአጅሪትን ፕሮጀክት ስናስበው ገና ከመጀመሪያ የመጣችልን አንዲት ወጣት ሴት ናት እና አንዲት ወጣት ሴት የተለያዩ ፕሮጀክቶቻችንን ስንሰራ ሁልጊዜ የሚያጋጥመን ነገር ስለሆነ ነው ወጣት ሴቶች ተናጋሪ ሲሆኑ እራሳቸውን ለመግለጽ

any more group

በአካባቢያችን በብዛት አጅሪት ተብለው እንደ ክፉ ነገር እያደረጉ እንደሆነ እንዲደረጉ እንዲሰማቸው ይደረጋል እና ብዙ ጊዜ ወደ ጓዳ መግባት አለ ወይም ወደ ኋላ መመለስ አለ። እንደዚህ አይነት መገፋት ሲደርስባቸው እኛ ግን ይሄንን እንደውም ልትኮሪበት ይገባል። ተናጋሪ መሆንሽን፣ ተሰሚ መሆንሽን ራስሽን ለመግለጽ ድፍረት ካለሽ በጣም ደስ የሚል እሴት እንደሆነ ወጣት ሴቶች እንዲያውቁ የጀመርናት ፕሮጀክት ናት ማለት ነው። ይሄ ነው ብራንዱ። በመጀመሪያ ጊዜ ፖድካስት አድርገን ነው የመጣ ነው ግን

የተለያዩ ሀሳቦችም አሉ ከአጅሪት ፕሮጀክት ስር ለመስራት የምናስባቸው አሁን ላይ ወጣት ሴቶች እርስ በርስ የሚነጋገሩበት አብረው በፖለቲካ ዙሪያ፣ በኢኮኖሚ፣ በማህበረሰባዊ ህይወት ዙሪያ የተለያዩ ፌሚኒስት የሆኑ ኮንቨርሴሽኖችን የሚያደረጉባት መድረክ ናት ማለት ነው። የአጅሪት ፖድካስት አዘጋጆች በተለያዩ ሙያ ዘርፍ ላይ በትምህርትና በክህሎት ችሎታቸውን ያዳበሩ እንግዶችን በመጋበዝ ያወያያሉ።

ከተጀመረ አንድ ዓመት አልፎታል። የአጅሪት ፕሮጀክት ፖድካስታችንም አንድ ዓመት ቆይታለች። አንድ ሲዝንም ጨርሰናል።

ብዙ አይነት ኮንቨርሴሽኖችን ማድረግ ችለናል። በዚህ የአንድ ሲዝን ቆይታ ውስጥ እርስ በርስ ብቻ ሳይሆን ማህበረሰባችን ምን ላይ ነው፣ ስለወጣት ሴቶች ምን አይነት አመለካከት አለው፣ በምን መልኩ መቀየር እንችላለን የሚለውንም ነገር በቂ መረጃ ሰጥቶናል ብለን እናስባለን እና ለእኛ ሁል ጊዜ ለውጥ፣ በተለይ እንደዚህ አይነት ትልቅ ማህበረሰብ ውስጥ ያለ ለውጥ በአንድ ጊዜ የምንጠብቀው እንዲመጣ የምንጠብቀው ነገር እንዳልሆነ እናውቃለን፣ ጊዜ እንደሚፈጅ እንረዳለን። ለዛ ይህንን ኮንቨርሴሽን ለራሱ ማስጀመር መቻላችን ለእኛ ትልቅ ስኬት ነው ብለን እናስባለን መረጃውን ከ

መሰብሰብ ባሻገር ማለት ነው። እና እስካሁንም በጣም ባሪፍ ሁኔታ እየሄደ ነው። በጣም ብዙ ቶፒኮችን ዲስከስ አድርገናል በእነዚህ አስር ኤፒሶዶች ላይ። ግን በዋነኝነት ሴቶች በፖለቲካ ውስጥ ያላቸው ተሳትፎ፣ የኢኮኖሚክ ሲስተም በምን መልኩ ነው ህይወታችንን የሚጎዳው የሚጠቅመው የሚለውንም ነገር ተወያይተንበታል።

ከዛ ደግሞ ጤናማ የፍቅር ግንኙነት ምን ይመስላል የሚሉ አይነት ምክር አዘል የሆኑ ቆይታዎችም ነበሩን። በገንዘብ ዙሪያ በዲጂታል ዓለም ዙሪያ ያለውን አቀባበልና ሴቶች በምን መልኩ ነው የሚጠቁት የሚደገፉት በዚህ ውስጥ የሚለውን በብዛት ሰፋ አድርገን ተወያይተንባቸው እናውቃለን። በሴቶች ጥቃት ዙሪያ የማሳወቅና የማንቃት መርሃ ግብር ነድፎ እንደሚሰሩም ሀና

የአስራስድስት ቀናት ንቅናቄን በማስመልከት ያዘጋጀ ነው አንድ ካምፔን ነበረ። ውትበታ ሰው ምን እንዲነቃቃ ምን እንደሆነ ኢትዮጵያ ውስጥ ያለው ሁኔታ እንዲረድ ያዘጋጀ ነው ካምፔን። እንግዲህ ለ አስራ ስድስቱም ቀናት ረን አድርጎ ነበረ። ከስፓኒሽ ኮርፖሬሽን አርቲክል ሰርቲ ፋይቭ እና ሲሃን ኔትወርክስ ጋር አንድ ላይ በመሆን ያዘጋጀ ነው ኢቨንት ነው ከፊዚካል

ካዘጋጀነው ኢቨንት በተጨማሪ ደግሞ ኦንላይንም የተለያዩ እንቅስቃሴዎች እንደሚኖሩ ስናረጋግጥ ነበር። በዋነኝነት እንደ ርዕስ የመረጥ ነው በአጠቃላይ ኢትዮጵያ ውስጥ ፌሚሳይድ ወይም ደግሞ የሴቶች ግድያ በምን ያህል መልኩ እየጨመረ እንደሆነ ለሕዝቡ ለማሳየት ነው እና በጣም

በተለይ በፍቅረኛ፣ በጓደኛ፣ በብዙ በቅርብ በምንላቸው ወንዶች ምን ያህል ሴቶች ጥቃት እየደረሰባቸው እንደሆነ ለማሳየት የቻልንበት ንቅናቄ ነበር ማለት ነው እና ይህ በአርትም አሳይተነዋል። ስዕሎችን፣ ምስሎችን ያስገባንበት ሁኔታ ነበረ እና ደግሞ ብዙ ማህበረሰባችን ውስጥ አነቃቂ የሚባሉ ሰዎችንም አንድ ላይ ሰብስበን በጣም ጠቃሚ የምንለውን ኮንቨርሴሽን ለፌምሳይድ ማድረግ የቻልንበት ኢቨንት ነበር። በተጨማሪም በሜትር አገልግሎት በሚሰጡ ታክሲዎች ላይ ሴቶች ጥቃት እንዳያጋጥም

ው ማድረግ ስለሚገባቸው ጥንቃቄ ዘመቻዎች ማካሄዳቸውንም ነው ሀና የምትገልጸው። ምን ሰራቸው ጥናቶች ሁልጊዜ ረዘም ላለ ጊዜ የሚካሄዱ ሳይሆኑ፣ አሁን ላይ ያለው ሁኔታ ምን ይመስላል፣ ተግባራዊ ሁኔታውን ምን እንዳስስበትም አለ እና በቅርቡ ከራይድ ሄሊንግ ሰርቪስ ጋር ባደረግነው ዳሰሳ ብዙ ሴቶች እነዚህን ሰርቪሶች በሚጠቀሙበት ጊዜ ጥቃት እንደሚደርስባቸው ማየት ችለን ነበረ። አዎ

ትራንስፖርት የራይት ትራንስፖርቶች ላይ ሜትር ታክሲዎችን በሚጠቀሙበት ጊዜ እና ከዚህ ጋር የተያያዘ ደግሞ ካምፔን ረን ማድረገን ነበረ። እነዚህ ጥቃቶች እንዲቆሙ ከዛ ደግሞ እነዚህን ሰርቪስ ፕሮቫይድ የሚያደርጉ ድርጅቶች ደግሞ በቂ የሆነ የድጋፍና ከለላ እንዲያደርጉላቸው ለወጣት ሴቶች ለማድረግ ሞክረን ነበረ ማለት ነው።

ብዙ ሴቶች ታሪካቸውን በራሳቸው ፈቃደኝነት እየላኩልን ነበረ እና ብዙ ይህንን ውጤት መሰብሰብ መቻሉ ለራሱ ለእኛ ትልቅ ነገር ነበር፣ እነዚህን መረጃዎች ማግኘት መቻል። በተመሳሳይ ሁኔታ ደግሞ ብዙ የማህበረሰባችን ክፍሎችም ይሄ ነገር እንደሚደረግ አናቅም ነበር እና እነዚህ አይነት ጥንቃቄዎችን እንወስዳለን የሚሉ ሪስፖንሶችን ሰጥተውናል። ከሁሉም በተጨማሪ ደግሞ የትራንስፖርት ትራንስፖርት አቅራቢዎች ደግሞ እኛ እንደዚህ አይነት

ሴፍቲ ሴፍቲያችንን በዚህ መልኩ እናሻሽላለን ያሉን ሁኔታ ነበረ። ለዛ ከሁሉም ቦታ ፖዘቲቭ የሆነ ሪስፖንስ ያገኘንበት ሙቭመንት ወይም ካምፔን ነበር። ከአራት ዓመት በፊት በወጣትና አዲስ ምርቆች የተቋቋመው አዲስ ፓወርሃውስ ከአጅሪት ጎን ለጎን የተለያዩ ፖሊሲ አውጮችና ከሴቶች ጋር የሚሰሩ ተቋማት ለግብአትነት የሚጠቀሟቸውን ከስርዓተ ጾታ ጋር የተያያዙ ጥናቶችንም ያካሂዳል። ከአሜሪካ ድምጽ ለተጠናቀረው ዘገባ አይደን ገረመው ከዋሽንግተን ዲሲ።

የእሷ ድምጽ የተሰኘውን ዘገባችንን ዘወትር ረቡዕ ምሽት የሚቀርበውን ዘገባችንን ነው የሰማችሁት። በሚቀጥለው ሳምንት በሌላ ዘገባ ኤደን ገረመው ትመለሳለች። ለዛሬ ወደ ተከታዩ ዘገባ እናልፋለን። ወደ አዲስ አበባ ነው የምንወስዳችሁ። የአውሮፓ ፊልም ፌስቲቫል በአዲስ አበባ እየተካሄደ ነው። የአውሮፓ ፊልም ፌስቲቫል በአዲስ አበባ ከተማ በዝነኛው የቼክ ሪፐብሊክ አትሌት ኤሚል ዛቶፒክ ህይወት ላይ ያተኮረ

ዛፔክ ፊልም በመክፈቻው ስነ ስርዓት ላይ በታየበት ዝግጅት ተከፍቷል። በአጠቃላይ ሁለት ተጋባዥ ኢትዮጵያ የኢትዮጵያ ፊልሞችን ጨምሮ ሀያ ስምንት ፊልሞች ለእይታ እንደሚበቁም ታውቋል።

ፊልሞቹ ሰዎች እርስ በእርስ እንዲተዋወቁ የማድረግም አቅም አላቸው ያሉት በአፍሪካ ህብረት፣ የአውሮፓ ህብረት አምባሳደር ሀቪየር ኒኞ ፔሬስ፣ የፌስቲቫሉ አላማ ሰዎችን ይበልጥ በማቀራረብ መተባበርን ማጎልበት እንደሆነም ገልጸዋል። ኬኔዲ አባተ ስርስራለሁ

የዘንድሮው የአውሮፓ ፊልም ፌስቲቫል ባለፈው ሳምንት አርብ ጥር 23 ቀን ሲከፈት በአዲስ አበባ ከተማ አዲሱ የኢትዮጵያ ንግድ ባንክ ህንፃ ግቢ ውስጥ በነበረው የመክፈቻ ስነስርዓት ላይ ዲፕሎማቶች፣ አትሌቶች፣ አርቲስቶች እና ሌሎችም ተጋባዦች የቀይ ምንጣፍ አቀባበል ተደርጎላቸዋል። በኢትዮጵያ የአውሮፓ ህብረት ዓመታዊ የባህል ሁነት የሆነው የፊልም ፌስቲቫሉ ዘንድሮ 28 ፊልሞች ለእይታ የሚቀርቡበት ሲሆን ዛቶፔክ የመክፈቻው ፊልም ነው። ፊልሙ በሄልሲንኪ ኦሎምፒክ

ሶስት የወርቅ ሜዳሊያዎችን ባሸነፈው የቼክ ሪፐብሊክ አትሌት

ኤሚል ዛቶፔክ ህይወት ላይ የሚያጠነጥን ነው። በአትሌቱ የስፖርትና ሌሎች የህይወት ውጣ ውረዶች ላይ ትኩረት ያደረገው ይህ ፊልም የ የሁለት ሰዓት ከ11 ደቂቃ ርዝማኔ ያለው ሲሆን ዓለም አቀፍ ሽልማትም አሸንፏል። የፊልም ፌስቲቫሉ ከስነ ጥበብ ያለፈ ፋይዳ አለው የሚሉት በአፍሪካ ህብረት የአውሮፓ ህብረት አምባሳደር ሃቪየር ኒኞ ፔሬዝ፣ ሰዎችን ማቀራረብና ትብብርን ማጎልበት የዝግጅቱ አላማ እንደሆነ ገልጸዋል።

Uh, I would say politically, artistically, emotionally. ከፖለቲካም ከስነ ጥበብም ስሜትን ከመያዝም አንፃር ይህ በጣም አስፈላጊ ዝግጅት ነው፣ ምክንያቱም የአሁኑ ሀያኛው ዝግጅታችን ነው። በዚህ ዓመት ከሃያ የአውሮፓ ህብረት አባል ሀገራትና አራት ተጋባዥ አገሮች 28 ፊልሞች እናሳያለን። ይህንን የምናደርገው ፊልሞችና ሲኔማዎች እርስ በርስ እንድንተዋወቅና እንድንተባበር ለማበረታታት

አቅም አላቸው ብለን አጥብቀን ስለምናምን ነው። የሰዎች ስቃይ፣ ደስታ፣ ተስፋ፣ ብስጭት ሁሉም ተመሳሳይ መሆናቸው በፊልሞች እንረዳለን።

ኢትዮጵያ ውስጥ ብንሆን፣ በስፔን በአውስትራሊያም ሆነ በአሜሪካ ብንሆን፣ ሁላችንም አንድ ነን። ፊልሞች ይህንን እንድንረዳ የሚያደርግ አቅም አላቸው። ለምሳሌ በፍጥነት የምሮጥና የነፃነት ፍላጎት ያለው የቼክ ሪፐብሊክ ሯጭ ዛቶፔክ ላይ ያተኮረ ፊልም ብዙ ኢትዮጵያውያን አትሌቶች ባሉበት እናሳያለን። ስለዚህ እርስ በርሳችን እንዴት መማማር መደማመጥና ተባብረን መስራት እንዳለብን ፊልም ትልቅ መልእክት አለው።

በ20ኛው የአውሮፓ ፊልም ፌስቲቫል ላይ ለእይታ የሚቀርቡት ፊልሞች ከኢትዮጵያ ባህልና ማህበረሰብ ጋር የሚጣጣሙ መሆናቸውን ያስረዱት ደግሞ በአፍሪካ ህብረት የአውሮፓ ህብረት ልዑክ የፕሬስ መኮንን ብሩክ ፈለቀ ናቸው። ይሄ ፊልም ፌስቲቫል ላለፉት 20 ዓመታት እንዲሁም ከዛ በላይ ሳይቋረጥ እንዲሁም በኮቪድ ጊዜ ራሱ ሳይቋረጥ ቨርቹዋል ያሳየነው ፕሮግራም ነው። በጣም የታወቀ በአውሮፓ ህብረት ውስጥ በሁሉም ዴሌጌሽኖቻችን በአፍሪካ እንኳን ከ40 በላይ ዴሌጌሽኖች አሉ

በየአመቱ የአውሮፓ ህብረት ፊልሞች፣ በቅርብ ጊዜ የወጡ ፊልሞች፣ ጥሩ መልእክት ያላቸው፣ ለቤተሰብ የሚሆኑ ፊልሞችን ይዘን የምንቀርብበት የካልቸር ፕሮግራም ነው። ይህንን የፊልም ቅንብሮች በአብዛኞቹ የራሳቸው ሜምበር ስቴትስ የውጭ ጉዳይ ሚኒስትሮች መርጠው ለኢትዮጵያ ኮንቴክስት ለኢትዮጵያ ባህል ይሆናሉ ብለን የምናስባቸውን ፊልሞች ነው ይዘን የምንመጣው።

የዘንድሮ የፊልም ፌስቲቫል እየተካሄደ ያለው የአውሮፓ ህብረት ከኢትዮጵያ ጋር ዲፕሎማሲያዊ ግንኙነት የጀመረበት 50ኛ ዓመት እንዲሁም ከአፍሪካ ህብረት ጋር 25ኛ ዓመት የዲፕሎማሲ ግንኙነቱ እየተከበረ ባለበት ወቅት ነው። በዚህም ምክንያት የዘንድሮ ፊልሞች በርከት እንዲሉ መደረጉን አቶ ብሩክ ተናግረዋል። በተጋባዥነት የፌስቲቫሉ አካል የሆኑ የኢትዮጵያ ፊልሞች እንዳሉም ገልጸዋል። ካለፉት 20 ዓመታት ጀምሮ ይህን ፕሮግራም ስናካሄድ ከትንሽ ቁጥር ጀምሮ እያደገን የመጣው

አሁን ላይ ከ23 ፊልሞች በላይ ነው የምናቀርበው። እንዲሁም ተጋባዥ ከአውሮፓ ህብረት ውጪ ያሉ ፊልሞችን ከዩክሬን፣ ከአርሜኒያ እና ከዩናይትድ ኪንግደም እራሱ ይዘን መጥተናል። የኢትዮጵያ ፊልሞችንም በተቻለ ለማካተት ሞክረናል። ዘንድሮ ሁለት ፊልም እናቀርባለን። እንዲሁም አንዱ ለመጀመሪያ ጊዜ ነው በኢትዮጵያ የሚታየው።

የፌስቲቫሉ አካል የሆኑት ፊልሞች ለአምስት ሳምንታት በጣሊያን የባህል ማዕከል መታየት የሚቀጥሉ ሲሆን የፈረንሳይኛ ቋንቋ ያላቸው ፊልሞች ደግሞ በፈረንሳይ የባህል ማዕከል እንደሚታዩ ታውቋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።

አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የሚተላለፍላችሁን የረቡዕ ምሽት የአማርኛ ቋንቋ ዝግጅታችን ነው። አሁን ሰዓታችን እየተጠናቀቀ ነው። ለመጨረሻ የያዝ ነው የመጨረሻ ዘገባችን ነው የሚቀረው። ወደዛ ወስዳችኋለው። የኢትዮጵያ መንግስት የብር ምንዛሪ ለውጥ ፖሊሲ በሀገሪቱ አጠቃላይ እዳ ላይ ጭማሪ እንዲከሰት ማድረጉን የገንዘብ ሚኒስቴር ያወጣው አመታዊ የእዳ ትንተና ሪፖርት ያሳያል። በሌላ በኩል አለም አቀፉ

የገንዘብ ተቋም አይኤምኤፍ አይኤምኤፍ የኢትዮጵያ ኢኮኖሚ ፖሊሲ ለውጡ በኋላ በጥሩ ሁኔታ እየሄደ ነው ሲል ሰሞኑን ባወጣው የግምገማ ጽሁፍም መግለጫ አስታውቋል። በዚህ ጉዳይ ላይ የአሜሪካ ድምጽ ያነጋገራቸው የፋይናንስ ምጣኔ ሀብት ባለሙያ ዶክተር አብዱል መናን ማህሙድ በበኩላቸው ሀገራዊ የእዳ ምጣኔው ከፖሊሲ ለውጥ በኋላ በጨመሩ የሚጠበቅ መሆኑን ገልጸው መንግስት ይህንን ለመቋቋም የሚያስችልና ሀገራዊ ምርታማነትን የሚያሳድግ አካሄድ

ማካሄድ አልተከተለም ሲሉ ተችተዋል። ይህን ዘገባ ከዚህ ቀደም አሰምተናችሁ ነበር። ዛሬ በድጋሚ እንደሚከተለው ይቀርባል። የገንዘብ ሚኒስቴር በቅርቡ ይፋ ባደረገው ዓመታዊ የዕዳ ትንተና ሪፖርቱ የአገሪቱ አጠቃላይ የአገር ውስጥና የውጭ እዳ 688 ቢሊዮን ዶላር መድረሱን አስታውቋል። ከዚህ ውስጥ 288 ቢሊዮን ዶላሩ የውጭ እዳ ሲሆን ከፍተኛው 40 ቢሊዮን ገደማ ዶላር የሚሆኑ ብድር ደግሞ የአገር ውስጥ ነው።

አጠቃላይ ዕዳው ባለፈው ዓመት ተመሳሳይ ጊዜ ከነበረበትም የ7.5 በመቶ እንዲሁም ከአምስት ዓመታት በፊት ከነበረው ጋር ሲነጻጸር ደግሞ የ23.6 በመቶ ጭማሪ ማሳየቱንም ሪፖርቱ ይጠቅሳል።

የፋይናንስና ምጣኔ ሀብት ባለሙያው ዶክተር አብዱል መናን መሐመድ ባለፉት አምስት ዓመታት በተለይም የአገር ውስጥ ዕዳ እየጨመረ መምጣቱን ይናገራሉ። በአምስት ዓመት ውስጥ ከፍተኛ ሁኔታ ከሆነው የውጭ ሀገር አንድ የውጭ ሀገር የንግድ ብድር አንበደርም። ያው ማዕቀብም ተጥሏል፣ ለማቀፍ ተቋማት፣ ሌሎች ሀገሮች ብድር እንዳናገኝ በጦርነቱ ምክንያት። ስለዚህ መንግስት ያደረገው ከፍተኛ ሆነ የብር ህትመት ነው ያካሄደው፣ አምስት ዓመታት ውስጥ ይሄ ነገር፣ ግን በጣም ለከት የሌለው የዋጋ ግሽበት፣ በታሪካችን አይተነው የማናውቀው የዋጋ ግሽበት ስላስከተለብን

በተከታታይ ዓመታት ማለት ነው። መንግስትም ይህን ነገር ለመቀነስ ካስታወስ ጭር የገንዘብ ፖሊሲ ፕሬስ ሪሊዝ አውጥቶ ነበረ ሁለት ሺ ሀያ ሶስት ኦገስት ላይ። ከዛ በኋላ አቋሙን አስወቅ አንድ ባንኮች ብድር የምታበድሩትን መቀነስ መቻል አለባችሁ፣ በዚህ መጠን የብድር እድገታችሁን። እንደዚሁም ደግሞ ብሔራዊ ባንክ ለመንግስት የሚያበድረውን ገንዘብ በእኛ ወደ አንድ ሶስተኛ ወርደዋለሁ እና ከዛ በኋላ ያለው ግን ከጁን ሁለት ሺ ሀያ ሶስት በኋላ ያለው ግን መቀነስ ነገር በጣም ታይቷል እንደተባለው

ብሔራዊ ባንክ እንደገባለን ቃል አይመስለኝም። ቁጥሩን ሳያው ባለፉት አምስት ዓመታት የአገሪቱ ዕዳ በተለይም የአገር ውስጥ ብድር ማሻቀቡ ላይ የሚስማማው የገንዘብ ሚኒስቴር ሪፖርት የፌዴራል መንግስት እንደ ግምጃ ቤት ሰነዶች መካከለኛ የክፍያ ጊዜ የተቀመጠላቸውን ወንዶችንና ቀጥተኛ ብድሮችን አብዝቶ መውሰዱን በምክንያትነት አስቀምጧል።

እስከ ሰኔ 2016 ዓ ም ድረስ ባለው ጊዜ ውስጥ የአገሪቱ አጠቃላይ ዕዳ ከሀገር ውስጥ ጠቅላላ ምርት ወይም ጂዲፒ ያለው ድርሻ 33.9 በመቶ መድረሱንና ከዚህም የአገር ውስጥ ዕዳ የጂዲፒውን 19 በመቶ እንዲሁም የውጭ ደግሞ 13.9 በመቶ ድርሻ እንዳለው ይጠቁማል።

ዶክተር አብዱል መናን መንግስት የወሰደው የብርን የመግዛት አቅም የማዳከም የፖሊሲ ውሳኔ በዳው ጭማሪ ላይና ከሀገር ውስጥ ጠቅላላ ምርት ንጽጽር ጋር ለተፈጠረው ልዩነት አንዱ ምክንያት መሆን ይጠቅሳሉ። ትክክል ነው። ባለፈው አምስት ዓመታት ውስጥ ከሀምሳ ምናምን ቢሊየን በዶላር ወደ ስልሳ ስምንት ቢሊየን ዶላር የውጭ አጠቃላይ የሀገሪቱ እዳ ጨምሯል። ምንም ጥርጥር የለውም። እዳው ሁሉ ይጨምራል፣ በየጊዜው ይጨምራል። እዳው መጠኑ ምን ያህል ጨመረ ነው እንጂ

በየጊዜው እዳ ዕዳ መጨመሩ አይቀርም። መንግስት በተበደረ ቁጥር በጀት ክፍተቱ አለበት ቁጥር እና ያ እንደተጠበቀ ሆኖ በጣም የሚያስገርመው የሀገሪቱ የአጠቃላይ ምርት አሰላላይ ግን ወደ ዶላር ሲቀየር በጣም መሰረታዊ ለውጥ አምጥቷል። ከዚህ በፊት የኢትዮጵያ መንግስት የኢትዮጵያ ብር ከዶላር ጋር ሲነጻጸር ያለው ዋጋ ሀምሳ ሰባት ብሎ ነው የሚተምን የነበረው ስለዚህ በብር የተሰላ ሆነ የአገሪቱን አጠቃላይ ገቢ ምርት ማለት ነው በሀምሳ ሰባት ብሎ ያካፍለዋል

አሁን ወደ ገበያ ስርዓት ሲገባ መቶ ሀያ አምስት ሲገባ ያንን ራሱን ቁጥር በመቶ ሀያ አምስት ስታካፍለው በከፍተኛ ሁኔታ ከግማሽ በታች ነው የሆነው። ከሁለት መቶ ቢሊዮን ዶላር በላይ የነበረው ወደ መቶ ቢሊዮን የወረደው ይሄ አጠቃላይ ለኢትዮጵያ ሕዝብ የሚያመጣው ለውጥ የለም። በለት ተለት ሕይወቱ ምንም የተለየ

በአስር ዶላርም አካፈልከው በመቶ ዶላርም አካፈልከው በአምስት መቶ ዶላርም አካፈልከው። ለመንግስት ግን የሚጠቅመው ለፕሮፓጋንዳ ይጠቀምበት ነበረ። ሁለት መቶ ቢሊዮን ዶላር አልፏል፣ ገቢያችን ይናህል ደርሷል። አየህ፣ አርቲፊሻል በሆነ ተመን ስለነበረ ከዚህ በፊት የነበረው ለህብረተሰቡ ህይወት ግን ምንም ለውጥ የሚያመጣው ነገር የለም።

በሌላ በኩል ዓለም አቀፉ የገንዘብ ተቋም አይምኤፍ የኢትዮጵያን ኢኮኖሚ ማሻሻያዎች ለመደገፍ በሚል 248 ሚሊዮን ዶላር ተጨማሪ ብድር መልቀቁን ባስታወቀበት የቅርብ ጊዜ መግለጫው የኢትዮጵያ መንግሥት ከአይምኤፍ ጋር በተስማማው መሠረት ሪፎርሙን ወይም ማሻሻያውን እየተገበረ መሆኑን ገልጿል። ተቋሙ የኢትዮጵያን ኢኮኖሚ የሚገመግመው እንዳበዳሪ ነው የሚሉት ዶክተር አብዱል መናን ግምገማው ሀገራዊ ነባሪያ ሁኔታንም በትክክል ላይ ገልጽ እንደሚችል ይናገራሉ። ቅለል አድርገን ስናስቀምጠው አይምኤፍ የኢትዮጵያ መንግስት

አድንቋል ማለት ይቻላል። የተወሰኑ ነገሮች መሰራት አለባቸው ቢባልም ግን አጠቃላይ ስምምነቱ ላይ የተካተቱ ነገሮች በቁጥርም በአሀዝም የተካተቱ ነገሮች እንደዚሁም በፖሊሲ ደረጃ ተግበሩ የተባሉ ነገሮች ጥሩ ሁኔታ እየሄዱ ያሉ ነው የሚል ግምገማ ነው ያሰፈረው። ለምሳሌ ምሳሌ ማስቀመጥ እንችላለን። አንድ የውጭ ምንዛሪ ስርዓትን በተመለከተ የኢትዮጵያ መንግስት በፈረንጆች አቆጣጠር በጁላይ አምና ሁለት ሺ አራት ላይ መተግበር ጀምራ ከዛ በኋላም

በገበያ መመራት ሄዶ ብሔራዊ ባንክ መስመር ለማስያዝ የሄደበት የብሔራዊ ባንክ ማሻሻያ አዋጅ፣ የባንክ ማሻሻያ አዋጅ፣ የብሔራዊ ባንክ የገንዘብ ፖሊሲ ማዕቀፍ፣ እነዚህ ነገሮችን በተመለከተ ብዙ ነገሮችን ዳሷል እና አድንቋል። መስተካከል አለበት ያለው ይሄ ሴፍቲኔትን በተመለከተ የኢትዮጵያ መንግስት ወደ ተግባር አልገባም። ከአይኤምኤፍ ጋር በተነጋገሩት ወይም በተስማሙት ሰነድ ላይ ፖሊሲ ለውጡ ምክንያት ወይም በማሻሻያው ምክንያት ኢኮኖሚ ጉዳት ሊደርስባቸው የሚችሉ ህብረተሰብ ክፍሎችን

የሚደገፉበት ስርዓት መኖር አለበት የሚል አለ እና ድጎማ ድጋፍ መደረግ አለበት የሚል ነገር አለ። የኢትዮጵያ መንግስት እሱን በፍጥነት በሚፈልገው ደረጃ አልገባም። ያው ስርዓት መዘርጋት ያስፈልጋል በሚል ጠቅሶታል። እሱን አበዳሪ ስለሆነ ከአበዳሪ አይን ነው የሚያየው፣ በአበዳሪ አይን ነው የሚያየው። አበዳሪ ያስቀመጠው ቅድመ ሁኔታዎች ከተሟላለት ጥሩ ነው እያለ መሄድ ነው። ህብረተሰቡ ደግሞ ሌላ ነው። አየህ፣ እንደ አበዳሪ ነው እያያ ያለው አይኤምኤፍ እንጂ

በቀላሉ እኮ የነዳጅ ዋጋን መጥቀስ ይቻላል። የሀገሪቱ የእዳን መግለጽ ይቻላል። እዳ ስለ የውጭ እዳ በብር ሲመነዘር መግለጽ ይቻላል። ብዙ የመንግስት የልማት ድርጅቶች በውጭ ሀገር የተበደሩ በውጭ ሀገር ገንዘብ የተበደሩ እዳቸው እጥፍ ነው የሆነው። በቀላሉ ከሀምሳ ሰባት ብር ይሰላ የነበረ እዳ አሁን ወደ መቶ ሀያ አምስት ብር ሲገባ እዳቸው ከፍ ብሏል። ኢምፖርት የሚደረጉ እቃዎች እንደ ነዳጅ አለ በከፍተኛ ሁኔታ ጨምሯል። እና ኢኮኖሚው ተቀዛቅሷል። መቀዛቀጽ የጀመረው መቼም ከስምምነቱ በፊት ነው ግን

ነገሩን የምታይበት ቦታ ይወስነዋል። አይምኤፍ ከራሱ አኳያ አይቶታል። ከተስማሙት ስምምነት አኳይቶ ጥሩ ነው አለ። ሌላው ደግሞ ህብረተሰቡ ደግሞ የሚያልፍበት ሌላ ነው እና የታየበት አንግል ነው የሚወስነው ባይ ነኝ። መንግስት የተቋሙን ጥያቄዎች ለመመለስ አዳዲስ የሚጣሉ ግብሮችን ጨምሮ እየወሰዳቸው ያሉ ኢኮኖሚያዊ እርምጃዎች የማህበረሰቡን ኑሮ እያከበደው ነው ሲሉም ዶክተር አብዱል መናን ይተቻሉ። ፖሊሲዎቹ እየተገበሩ ነው። ምንም ማድረግ አንችልም። ተበዳሪነን ችግር ላይ ነበርን።

ብዙ ችግሮች፣ ኢኮኖሚ ችግር ዛሬ የሚያየዋቸው የነበሩ ሪፖርቶች ነበሩ እና እንደው ቀጥታ ከዚህ ጋር ግንኙነት ስለሌለ ልተው እና ኢኮኖሚ ችግሩ ደግሞ ለመፍትሄ ደግሞ ተብለው የቀረቡ ሀሳቦች ሲተገበሩ የራሱ የጎንዮሽ ጉዳት ይኖረዋል። አሁን ችግሩ ምን መሰለ፣ እነዚህን ለምሳሌ ከአይኤምኤፍ ጋር በተስማማ ናቸው። ለምሳሌ የግብር መጨመርን በተመለከተ ግብሮች እየመጡ ነው። ህብረተሰቡ ላይ በተዳከመ ኢኮኖሚ ላይ ግብር ደግሞ ህብረተሰቡ ላይ ስትጨምርበት በጣም ኑሮ ነው የምታከብድበት።

አሁን ይሄንን ለመወጣት የምታደርገው ሌሎቹ ኢኮኖሚውን የሚያነቃ እርምጃ መውሰድ መቻል አለብህ። አብሮ ለምሳሌ ሰላምን ማስፈን፣ የመንግስትን ተቋማት ሪፎርም ማድረግ፣ የግሉ ሴክተር በጣም እንዲበረታታና ህብረተሰቡ እንዲሰራ፣ ገቢው እንዲጨምር ማድረግ መቻል አለብህ የሚመጣውን ግብር እንዲቋቋመው

ኢኮኖሚው ተዳክሞ ከእንደገና ግብር ክፈል ስትለው የበለጠ ህብረተሰቡን ኑሮ ነው የምታደቀው። እና የኢትዮጵያ መንግስት ብዙም የሚያስደስትና የተለየ ነገር ሲያደረግ አላየው። የአሜሪካ ድምፅ በዚህ ጉዳይ ላይ የመንግስት ምላሽ ለማካተት የገንዘብ ሚኒስቴር ኃላፊዎችን ለማነጋገር ጥረት ያደረገ ቢሆንም ምላሽ ባለመስጠታቸው ማካተት ሳንችል ቀርተናል። የኢትዮጵያ መንግስት በበኩሉ ሀገሪቱ መሰብሰብ ካለባት የግብር ገቢ ከአካባቢው ሀገራት ጋር ሲነጻጸር የምትሰበስበው አነስተኛ መሆኑን በመጥቀስ አዳዲስ የሚጥላቸው ግብሮች ይህን ለማሳደግ ያለ መሆናቸውን ያነሳል።

ከሁለት ሳምንት በፊት የጸደቀው የንብረት ታክስ አዋጅን በተመለከተ በሕዝብ ተወካዮች ምክር ቤት አባላት ለተነሱ ጥያቄዎች ብላች የሰጡት የምክር ቤቱ የመንግስት ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌም ይህን አብራርተዋል። ኢኮኖሚው ከሚያመነጨው ሀብት በአግባቡ ታክስ እየሰበሰበች አይደለም። ይህ ሁኔታ በጥናት ላይ የተመሰረተ በአግባቡ ኢኮኖሚው ከሚያመነጨው ሀብት ታክስ ተሰብስቦ ፍትሐዊ የሀብት ክፍፍል እንዲኖር መሰራት አለበት።

መንግስት የሚያቀርባቸውን ደግሞ አገልግሎቶች መሰረተ ልማትን ጨምሮ የሚሰራው ስራ መሻሻል አለበት። ይሄ ካልሆነ ፍትሃዊ የሀብት ክፍፍልም ከማረጋገጥ አኳያ ችግር ነው የሚሆነው። መንግስትም ብቃት ያለውን አገልግሎት ከማቅረብ አኳያ ችግር ነው የሆነ ያለው እና በዚህ ምክንያት ኢኮኖሚው ከሚያመነጨው ሀብት መንግስት በብቃት

ታክስ መሰብሰብ አለበት ተብሎ እኮ በዚህ ምክር ቤት ላይ በተደጋጋሚ ተቀምጧል። ከሐምሌ 2016 ዓ ም ጀምሮ እየተገበረ ያለው የምንዛሬ ፖሊሲ ለውጥ የአንድን የዶላር ዋጋ ከነበረበት 57 ብር ወደ 125 ብር በጥፍ እንዲያድግ አድርጓል። ይህን ተከትሎ የኑሮ ድነት መባባሱን ነዋሪዎች የገለጹ ሲሆን መንግስትም ይህን ሲያስተባብል ቆይቷል። ዓለም አቀፉ የገንዘብ ተቋም አይኤምኤፍ በበኩሉ በግምገማው የጥቁር ገበያ ጫና በከፍተኛ ሁኔታ መቀነሱንና ይህም የአገሪቱን የምንዛሬ ክምችት እንዲሻሻል ማድረጉን ገልጿል።

ይሁንና አሁንም መንግስት የበጀት ጉድለትን ለመሙላት ተጨማሪ አገር ውስጥ ብድር በመውሰድ ወደ ገበያው ካሰራጨ ግን የኑሮ ውድነቱን ሊያባብስ እንደሚችል አስጠንቅቋል። ለአሜሪካ ድምፅ አስማሟየ ነው፣ ዋሽንግተን ዲሲ። የተከበራችሁ አድማጮች ለምሽቱ የያዝናቸው ዝግጅቶች ተጠናቀዋል። ሳስተናግዳችሁ ያመሸው ጽዮን ግርማ ነበርኩ። ኤልያስ አስማሪያ ከስቱዲዮ ስርጭቱን አቀናብሮልናል። በነገው ምሽት ዝግጅታችን እንገናኛለን። ሰላም፣ በደህና እደሩ